Voice of America! ዛሬ በተለያዩ አካባቢዎች የነበሩ ሁኔታዎችን የኦሮምኛ ዝግጅት ክፍል ባልደረቦቻችን፣ ሌሎችም ምንጮች እንደዚሁ የሚያደርሱንን ይዘን ተከታዩን ሪፖርት አጠናቅረናል። በምስራቅ ሀረርጌና ወለጋ ነቀምት ውስጥ ትናንትናና ዛሬ የተለያዩ እንቅስቃሴዎች እንደነበሩ እንደዚሁም በጉጂ ዞን በነጌሌ ከተማና አካባቢዋ እንደዚሁ እንቅስቃሴዎች እንደነበሩ ከየአካባቢው ያነጋግርናቸው ናቸው ነዋሪዎች ጠቁመዋል። በምዕራብ ሀረርጌ መቻራ ከተማ ትናንት ተካሂዶ ነበር የተባለውን ሰልፍ አስመ መልክቶም የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ቱጁቤ ኩሳ ዛሬ ያነጋገረቻቸው ሰው የሚከተለውን ብለዋል። በምዕራብ ሀረርጌ ዳሮ ለቦ ወረዳ መቻራ ከተማ ትላንትና ጠዋት ከሁለት ሰዓት በፊት ማለት ነው ተማሪዎች ከሀይ ስኩል ወጥተው ጀመሩት ሰላማዊ ሰልፉ ማስተር ፕላኑ ይቆም ቆመዋል የተባለው ውሸት ነው። በእውነት የተደገፈ አይደለም። የታሰሩት ተማሪዎች ይፈቱልን ጭቆናና ግድያ ይቁም፣ ነጻነታችን ይከበር የሚል ነው። በመጀመሪያ ያው ተማሪዎች ናቸው። ከዛ ወጣት በአብዛኛው ወጣቶች ነው ማለት ይቻላል። ከዛ በኋላ ህብረተሰቡም የተጨመረበት ሁኔታ ነው ያለው። በሰልፍ ወቅት የጸጥታ ኃይሎች ለመበተን እርምጃ መውሰዳቸውንና በሕይወትና በአካል ላይም የደረሰ ጉዳት መኖሩን የሚናገሩ ጥቆማዎች ቢኖሩም ሁኔታውን ከተጨማሪ ምንጮች ለማጣራት ጥረት እያደረግን እንገኛለን። የከተማይቱን ከንቲባ ለማግኘት በተደጋጋሚ ያደረግነው ሙከራ ለጊዜው አልተሳካም፤ በጥረታችን እንቀጥላለን። በተጨማሪም ወለጋ ውስጥ በነቀምት ከተማ የጸጥታ ኃይሎች ሰው ላይ ድብደባ ማካሄዳቸውን አንድ የነቀምት ከተማ ነዋሪ ለቱጁቤ ገልጸውላታል። በዚህ ሶስት ቀን በዚህ ሶስት ቀን በተለይ ማታ ማታ ወጣቶችና ተማሪዎች በተደራጀ መንገድ ድምጻቸውን ሲያሰሙ ነበረ። ይህም ድምጻቸውም የታሰሩ ሰዎች ይፈቱ፣ የተገደሉ ሰዎችን የገደሉ ሰዎች ይጠየቁ፣ ወታደሮችና ጋዚ ከተማችን ለቆዩታ የሚል ድምጽ ሲያሰሙ ነበረ። ይህንን ሲያሰሙ ወታደሮች እና የፌደራል ፖሊሶች ወጣቶችን እየደበደቡ እየበተኑ በጋራ የሚቆሙትን እየበተኑ ቺፍ ጋዜን እየወረወሩባቸው ይበትቡ ነበረ እና በጣም አስቸጋሪ ሁኔታ ውስጥ ነበር ለማለት ይቻል። በዚህ ሶስት ቀን ውስጥ ነቀምት በነቀምት ከተማ በነቀምት ከተማ መስራ ኮለጋ እዚህ ሶስት ቀን ውስጥ በጣም አስቸጋሪ ሁኔታ ውስጥ ነበረ። ሰው መንገድ ላይ ማለፍ አይችልም። ሰዎችን ይደበድባሉ፣ እናቶችን ይደበድባሉ። ሰው ወጣቶች ተማሪዎች ተዘዋዋሪዎች ሲገቡ እያስወጡ እዚህ ተደብቋል እያሉን ሰዎቹን እየደበደቡ እያስቸገሩ ነበሩ። በዚህ ሶስቱ ወር ውስጥ አዲስ አበባ ማስተር ፕላን ተቃውሞ ጀምሮ የታሰሩ ሰዎች ሲፈቱ፣ የተገደዱ ሰዎች ካሳ ይከፈላቸው፣ ገዳዮች ለፍርድ ይቅረቡ፣ ተጠያቂ አካል ይታወቅ፣ ጉዳት የደረሰውን ጉዳት አጣሪ ኮሚሽን ተቋቁሞ መፍትሄ ያፈላልግ የሚል ጥያቄ ነበረ። በዚህ ጋር የተያያዘ ወታደሮች እና የፌዴራል ፖሊሶች አይደብድበን፣ አያሰቃየን የሚል ለብቷም ጭምር ነበረ የብታቶች ጥያቄ። በዚህ ሶስት ቀን ውስጥ በተለይ ማታ ማታ በጣም አስቸጋሪ ውስጥ ነበረ የነቀምቴ ከተማ። ዛሬም ትናንትና ቤቱ ነቀምቴ ደርጌ ቀሶ ለምስራቅ ዋሳ በሚባል ትምህርት ቤት ውስጥ ከፍተኛ የሆነ ወጣቶች ተቃውሞ ነበረ። ይህንን ተቃውሞ ለመበተን ከፍተኛ የሆነ የፌደራል ፖሊስና የሀገር መከላከያ ሰራዊት ጥረምስ ተሰማርቶባቸው ጥይት እየተኮሱ ጭስ ቦምብ እየወረወሩ ተማሪዎችን ሲበትኑ ሲደበድቡ ነበር። በሌላ በኩል ደግሞ ሰሞኑን አምቦ ከተማ ውስጥ በማረሚያ ቤቱ ላይ የደረሰውን ቃጠሎ አስመልክቶ የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ጃለኔ ገመዳ ያነጋገረቻቸው ምንጮች ወደ አራት ሺህ የሚጠጉ እስረኞች በውስጡ እንደነበሩ ገልጸዋል። የሞቱት ሰዎች ቁጥር አይታወቅም። ነገር ግን የስድስት ሰዎች አስከሬን ለቤተሰቦቻቸው ተሰጥተዋል እና ቤተሰቦቻቸው ለእያንዳንዳቸው ሁለት ሺህ ብር ከፍለው ነው የወሰዱት። ሌሎቹ እስረኞች በብዙ አውቶቡሶች ወደ ሌላ አካባቢ እርሳቸው ወደማያውቁት አካባቢ መወሰዳቸውን እኚሁ እማኝ ተናግረዋል። የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ኢትዮጵያ ውስጥ እየታተመ ለሚወጣ አንድ ጋዜጣ ማብራሪያ ሰጥተው ነበር። ቃጠሎ የሰው ሕይወት ላይ ጉዳት አላደረሰም ብለዋል አቶ ጌታቸው። ከእስር ያመለጠ እስረኛም እንደሌለ ተናግረዋል። በአምቦ ከተማ ከእስር ቤቱ ቃጠሎ ጋር በተያያዘ ያለ መረጋጋት የነበረ ሲሆን በምዕራብ አርሲ የተቀሰቀሰው ሊረጋጋ አልቻለም ሲል ዘግቧል ጋዜጣውም። ይህ በእንዲህ እንዳለ በጉጂ ዞን በነገሌ ከተማና አካባቢዋ የሚኖሩ የገጠርና የከተማ ነዋሪዎች ዛሬም ነገሌ ከተማ ውስጥ ሰላማዊ ሰልፍ መውጣታቸውን አንዳንድ የኦሮመኛ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ያነጋገራቸው ነዋሪዎች ገልጸውለታል። ሰልፈኞቹ ዛሬ በከተማይቱ ተሰብስበው ተቃውሞ እያሰሙ ፖሊስ በመተኮስ እያባረሯቸው እየደበደቧቸው እንደነበረ ገልጸዋል። ለቪኦኤ ቃላቸውን ከሰጡ ማኞች መካከል አንደኛው እንዳሉት በድብደባው የታሰሩ የቆሰሉና ያለበትም ያልታወቁ እንዳሉም ገልጸዋል። በዛሬው ሰልፍ ተማሪዎች፣ ነዋሪዎችም ተቀስቅሰዋል፣ ወጥተዋል። በሰሞኑ ሰልፍ የገጠር ነዋሪዎች ከሊባን ወረዳ የተውጣጡም ተቀስቅሰዋል። ከአሰሟቸው መፈክሮች መካከል የታሰሩ ይፈቱ፣ ለሞቱት ካሳ ይከፈል፣ ሼክ አላሙዲ የህዝብን ሀብት እየዘረፉ ይሄም በሻኪሶ በኦኮቴ ዝርፊያ ካሂደዋል እና ዝርፊያው ይቁም የሚሉ ነበሩ። ያሉበት አልተገኘም የተባሉት የዩኒቨርሲቲ ተማሪው ገልገሎ ዲዳና የሁለተኛ ደረጃ ተማሪው ሳራ ጃርሶ የሚባል ይገኙበታል። የሊበን ወረዳ ምክትል ሳጅን ሚካኤል በከተማይቱ ሰልፍም የታሰረም ሰው የተደበደበም የለም ብለዋል፣ ለሶራ በሰጡት ምላሽ